SBS live streams and podcasts are supported by advertising. Okay, የቀድሞው ዝነኛ የኢትዮጵያ ብሔራዊ እግር ኳስ ቡድን ግብ ጠባቂ ለማ ክብረት በቀዳሚው ክፍለ ዝግጅታችን ከውልደት እስከ እድገት ከቁስቋም የሶስተኛ ክፍል እግር ኳስ ተጫዋችነት እስከ ብሔራዊ ቡድን ግብ ጠባቂነት እንደምን እንደደረሰ አውግቷል። የቀጣዩና የመደምደሚያ ክፍለ ዝግጅታችን መሻገሪያው እንደምን ለሀገረ አውስትራሊያ ነዋሪነት እንደበቃ ነው። ሞሪሽስ ያው ጥገኝነት ስጠይቅ እነሱም እኛ ኃላፊ አይደለም ለዩናይትድ ኔሽንስ ወስድን ስታቸዋሉ ወሰሉ። አሜሪካ ኤምባሲ ገባን። አሜሪካን ኤምባሲም ሁሉ ፎርም ከሞላ በኋላ እነሱ ለዩኤን ሰጡ። አየር ሴኩሪቲ ምናምን በጣም ይፈሩ ስለነበረ ለእነሱ ሰጡን። የፖሊሶች አውስትራሊያ ስቀገባን በፖሊሶች እንጠበቅ ነበር። እንዳንድ አለጋዳደርሱ ነው እንጂ ፖለቲከኛ አይደለንም። ያ ነው ምንድነው የሚያደርገው? ከዛ ወደ አስራ ሶስት ወር እዛ ቆየን። ከዛ በኋላ ወደ አውስትራሊያ የበጣ ነው። ጥሩ ሀገር የበጣ ነው ማለት ነው። ምን ያህል ነበራችሁ? እነማን ማን ነበራችሁ? ከዛ የነበሩት ሲሳይ፣ ኤርሚያስ፣ ሰለሞን እኔ ነበር። አራት ነበር። ሲሳይ አፍሮ ነው። እንደ እኔ አፍሮ ነበረ። ሁሉም አፍሮ ነው። ትዝ ልነሆነ ናይንቲ ሰቨንቲስ ሁላችን ናሰድግልበ አጋጣሚ በኔና በሲሳይ መካከል የእሱ እና የኔ ፀጉር ትልቅ ነው። እኔ እሱ እኔ መስሎ እየመሰለ እኝ ለማይላቸው ነበር አየ በአንዴ አቦቁ ማለት ነው አራት ፔናልቲ ስለረምኩኝ ዛ እና በዛ የተነሳ እሱ እንደዛ እያለ እንትን ያደርግ ነበር። ሚዲ ነገረች እና ከፖሊስ ቡድን ጋራ እስከመጣን ድረስ እናደርግ ነበር። እዚህ እስከመጣችሁ በኋላ የአውስትራሊያ ህይወታችሁ እንዴት ጀምራችሁ? አንደኛ እዛ አልተጫወ አዳምት አልተጫወትም። እዚህ መጣን ሁላችንም አንድ ክለብ ነው እዚህ ስንመጣ፣ ይሄድ ነው። እና ያ ቡድን የስቴቱ ሁለተኛ ደረጃ ላይ ያለ ናሽናል ሊግ የሚባል አለ። ዋናው ከፍተኛ ቡድን ጥቂቶች አሉ። በአውስትራሊያ ሀያስት ሊግ ውስጥ የሚጫወቱ ናቸው እነዛ። ከእነሱ ቀጥሎ የስቴቱ ቲም አለ፣ እና ይሄ ቡድን ይሄንበት ስቴቱ ሊግ ቲም ውስጥ ይጫወት ነበር። ውጤቱ በጣም አመርኪ አልነበረም። ምንም አልናገርናቸውም፣ እኛ እንደምንጫወት አቁም ከዛ በኋላ የክለቡ ውጤት እየተሻለ ሲመጣ ማወቅ ጀመሩ። እነዚህ ልጆች ክለብ ምንም ምንም ሳይጫወቱ ሊጫወቱ ቻሉ ብለው ጥመታ ጀመሩ ማለት ነው። ከፊፋ ነጻ ወረቀት ማግኘት አለብህ መሰለኝ። እንደ ሳይጫወቱ በኋላ ታወቀ። ቪክቶሪያ ሶከር ፌዴሬሽን ብሎ ተጠራን። አጋጣሚ አንድ ኢትዮጵያዊ ነበረ። እሱን አገኘነው። እሱን ነገረልን አላላቀ ስሙን በአጋጣሚ አላውቀውም። ረጅም ጊዜ እሱ እንዳስተርጓሚ ሆኖ እሱ ነበረ እንትን ያደረገው። እኛ ፈርተን ነው፣ በፖለቲካ ተገዥነት ስለመጣ ፈርተን አልተናገርነውም። እንደዚህ እንደዚህ እንጫወት ነበረ። እሺ እነሱም የሰጠናቸው ምክንያት በቂ ስለነበረ ምክንያቶችን ተቀብለው ለአንድ አመት በዚህ በስድስት ወር ከላኩ ላኩ እነሱ የኢትዮጵያ ፉትቦል ፌዴሬሽን ማለት ነው፣ ካልሰጠ ለፊፋ እንትን አድርገን አሳውቀናት አንድ አመት ጠብቃችሁ በአንድ አመት ውስጥ ካላገኛችሁ ወረቀቱን በፊሽ ህግ መሰረት ከአመት ጠብቃችሁ መጫወት ትችላላችሁ አሉ። ይሻል በዛ። ከዛ በኋላ ምንጫ አንድ ኢንዶርስ ሶከር ይጫወት ነበር ከልጆች ጋር ተሶ የራሳችን ቡድን ነበረን። ማንም ይችላል አልነበረም ድሮ በኢንዶርስ ሶከር፣ በአጭር ሜዳው ጥሩ የኛ መፍጠር ምችል አይነት ተጫዋች ነው የኛ ሀገር ተጫዋች። እሱ እንጫወት ነበር። አንድ አራት አመት አልተጫወትኩም እኔ እዚህ ሀገር፣ ምክንያቱም እነሱ መጣ እንደገና ደግሞ አንድ አመት ለዛ፣ መጀመሪያ ንትላላቸው ተጫ ቡድን መጫወት አለባቸው። እኔ ትቼልኩ እንደዚህ ጥሩ አይደለም አልኩና ትቼልኩኝ። ሌሎቹ ግን የተጫወት መስተለኝ ብዙ ጊዜ ኤርሚያስ ቀይሮ ሌላ ቡድን ነበረ ደግሞ እዛ ገብቶ እሱን ለማየት ይሄድ ነበር። በየዊኬንዱ ሄድ ነበረ አጥቄ ነበረ። ጥሩ ነው ጥሩ ጊዜ ነበረው። አመርኪም ባይሆን እናውቀዋለን ምን አይነት ተጫዋች እንደሆነ። እሱ የግድ ሞራል መሰት አለብህ። ደግሞ እኔ ድል አላገኘሁም። በረኛ ብዙ ጊዜ አይቀይሩም። ጥሩ እነገርኩ በረኛ ጥሩ በረኛ ነው የሚኖረው። በረኞቹ ህግ እንኳን አቁም በደንብ ህጉን ጠንቀቁም። ህጉንም ትንሽ ሲናገሩ ምን ሲሉ ሰማለሁ ብዙ ጊዜ ስለሚይዝ ስለ ቢያንስ ኤቲ ፐርሰንቱ ማቅ መሰለኝ የበረኛ ነቃቃለው ምን አደርጋለው ማለት እችላለሁ። እና ከዛ በኋላ የሆነ ልጅ ተዋውቀን ነበረ የሚዛ ኢንዶርስቶከርም ውስጥ ተዋውቀን ነበረ። ስንተዋወቅ በአንድ ስፕሪንግ ዌል የሚባል ቡድን ተገባው እዛ አንድ ዘጠኝ አመት ተጫወትኩ ማለት ነው። አልቀየርኩም በኔ ጠቅላ ዘጠኝ አመት ገደማ ተጫወቻለሁ ማለት ሰከንድ ዲቪዥን ነበረ ብዙም እንትን አላልኩም ከእነሱ ጋር ተጫወትኩኝ ጓደኛ ታገኝበት አለ እንጂ ምንም ጥቅም ከኛ ሀገር የባሰ ነው ማለት ይቻላል። ከኢትዮጵያ የባሰ ስንመጣ ሰላሳ አንድ አመት ላለው ዋንጫ ላለው ሁሉ ነበር። እነሱም አስተባበር ቀይረው ሁኔታቸውን ቀይረው ነው እዛ ደረጃ ደረስ ሁሉ የጀመሩት። አሁን አምስትን ስድስተ በተከታታይ አልፈዋል። ሆፉሉ የእኛ አንድ ቀን እንደዚህ የሆነ ይሆናል። ከስፖርቱ ዓለም ውጭስ ከዛ በኋላ በግል ህይወታችሁ ምን ይመስላል? ረጅም ጊዜ ሆኗል። የአውስትራሊያ ህይወትህ ምን ይመስላል? በአሁኑ አውስትራሊያ ውስጥ እንደምታውቀው ጥሩ ሀገር ነው። የመጣ ነው አስበና ያመጣ ነው። ዩኤን ስላ አውስትራሊያ አግኝቻለሁ ብሎ ስላከን ቀጥታ መጣን እንጂ ጥሩ ሀገር ነው። አጋጣሚ ሀገሩ በአንድ ህጻነት ምትኖርበት ነው። ሕክምና ቢያስፈልግ በደንብ የምትታከምበት ነው። ምንም ችግር የለም። እና ዘጠኝ ዓመት ተከታታይ ከዛ ክለቡ ጋር ተጫወትን። ከዛ በኋላ በዳንኪ ሰበን ነው መሰለኝ በፍረንጅ አቆጣጠር የተውኩት። ከዛ በኋላ እንግዲህ ምንም እንትን አትልም ትተው አለ ተውክ። ወደ ኑሮ የምተመለስበት ኑሮ በኩልም ምንም አይካሚ ጥሩ ሀገር እንጂ እንደዚህ ነው ብለህ የምታመው ሀገር አይደለም፣ ጥሩ ነው። ካለፉት ትዝታዎች በተለይ ለኢትዮጵያም ሆነ ለአፍሪካ የስፖርት እድገት ትልቅ አስተዋጽኦ ያበረከቱት ይድነቃቸው ተሰማ ናቸው። እዚህም ሜልበርን ውስጥ እንደዚሁ የእሳቸውን አስተዋጽኦ ለመዘከር በመታሰቢያነት እንደዚሁ አንድ ክለብ ተቋቁሞላቸዋል። ምን አይነት ሰው ነበሩ? በዛ ወቅት የምታስታውሳቸው እንደምን ትገልጣቸዋል? ለኢትዮጵያም ሆነ ለአፍሪካ ስፖርት ይድነቃቸው ተሰማ ምን ማለት ናቸው? በተለይ ለአፍሪካ ያደረጉትን ማንም መርሳት የለበትም። ትዝ የሚለው እንደሆነ አፍሪካ ዓለም ዋንጫ ላይ አንድ ብቻ ከዛ ሁለት ነበር የሚሳተፈው። አሁን በሳቸው ምክንያት ትግል አድርገው አምስት ነው የሚከፈለው። ዘጠና ዓመት ምህርትን እንደዚህ መሰለኝ ሁለት ነበሩ። ከዛ በኋላ ናይንቲ ላይ አምስት ማለት ነው። በሳቸው ትግል መሰረት ነው አምስት የሆኑት።

በአስረኛ ፈቀንጫ ከሀሳብ ውስጥ ጥሩ ቲም ነበረ፣ ያሸንፋል የተባለ ቲም ዋራ ሳያሸንፍ ይህ ሁሉ የመጣው በቲሙ ዙሪያ ችግር ተፈጠረ ባለው ሁኔታ እና ሸንግዛው ወጣቱ ነበረ። በዛ ሰዓት እሱን አባሩ አስረኛ ፈቀንጫ እሱም ጥሩ ነበረ። ቲሙ ከነሱ ቀጥሎ ደግሞ አቦነ ንጉስ፣ ያስፋው አፈወርቅ የነበሩበት ቲም በጣም ጥሩ ቲም ነበር። ያንን የታየ እነዚህ ተጫዋቾች የሚያዙበትን መንገድ መፈለግ ነበረባቸው፣ እና ሶኬ አሁን ውድድሩ ደርሷል። ውድድሩ ካለቀባል ነገር ማለት ይችሉም ተጫዋቾችን ወደ ቤት መመጥሩት የወዱን ተጫዋቾች መመለስ አልነበረባቸው። እዛ ላይ አይነት ትኩረት ያደረጉት እኛን መስሎ የሚኖር ከሆነ ትኖራለህ፣ ከአሁን ከቲቡ ከቡድኑ ትቀነሳለህ ማለት ነው አንተ ያ መሆን አልነበረበትም። ውድድሩን የሽልዋ ያነው ቡድን ሁለተኛውን ዙር ሳልፍ ነው የቀረው ምናልባት የስረኛው አይ ቲንክ ስልሳ ስምንት መሰለኝ በኢትዮጵያ አቆጣጠር እና ሞሮኮ ያሸደፉ በሞሮኮ መሰለኝ ያሸደፉ። እሳቸው ከኢትዮጵያ ይልቅ ለአፍሪካ መስዋዕት አርገዋል ማለት ይችላለ። ብዙ አስተዋጽኦ አርገዋል ለአፍሪካ ክለቦች ክለቦችም ሀገሮች ጥሩ ማስተዋጽኦ አርገዋል ባይ ነኝ። አሁን ጁን ስምንት ሜልበርን ውስጥ ላንተ እንደዚሁ ልዩ ዝግጅት እያደረጉ ያሉ የኮሚቴ አባላት አሉ። በዚህ አጋጣሚ በሜልበርን ውስጥ ለሚኖሩ የማህበረሰብ አባላትም ሆነ ለአዘጋጆቹ የሚኖርህ መልእክት ምን ይሆናል? ምንድን ነው ምክንያቱ? እድሜያ ሲጠይቅ ነበር እያዳቦ አንዳንዴ ጉልበቴ ይሰማኝ ነበረ በፊት ሁላችንም ሲቲ እስካን ተነስቼ ጉልበቴ አትራስ እንደለበት ተነግሮኛል። ያየሁለትም ስፔሻሊስት በአሁኑ ሰዓት አትሆንም ትንሽ ጠበቅ ስላለ እየጠበቅኩ ያለው ይህን ተመረበርኩ ማለት ነው። ብሬን ኤም አር አይ ተነሳሁ በመሀል እና ከዛ በኋላ ለኤርሚያስ ነገርኩት። ኤርሚያስ እንደዜማ ሰውም ሊረዳ ይችላል ማወቅ አለበት ሰውም ምክንያቱም ብዙ ሰው ይከተል ስነበረ ምን ደረጃ ላይ እንዳለ ማወቅ አለበት አለ። ከዛ እሱና አቶ አለምሸት ኮሚቴ አቋቋሙ አቋቁመው ይሄንን ዝግጅት ማዘጋጀ ጀመሩ። እነሱም በጣም ስጋዬን ያቀርባለሁ ከሱ ውጭ የሚሆን ነገር አይሆኑም። ኮሚቴውንም አመሰግነዋለሁ በዚህ አጋጣሚ ጊዜ ሁለት። አሁን የሚሰማኝ ሁለቱም ጉልበቴን ነው። ይህም አፌክቶ የሚያረገው መጨረሻ ያለውን ማለት መናገር እንኳ ባልፈልለ ልጅ ስል መናገሩ ባልፈልግም ሁለቱን ጉለቴ ነው። ወደፊት ያለኝ እንትን ጥሩ አይደለም ማለት ነው፣ ሳየው አንደኛ መድኃኒት የለውም በሽታው፣ ሁለተኛ ሰው ላይ ዲፔንድ ትሆናለ። ራስን መራት ማችልበት ደረጃ ልደርስ ትችላለ ማለት ነው፣ በህይወት እስካለ ድረስ እና እያንን አቮይድ የሚሆንበት መንገድ ነበር። መድኃኒት የለውም ማየት ነው እንግዲህ ምንም ማድረግ አችልም። ማነኝ የሚለውን ጥያቄ ራስን እንድጠይቅ ያደርጋል። እንደዚህ ነገር አፕን ሳይረግ ራሱ በራሱ ሞራል እንሰራለ። እነሱም በሚያደርጉት ይህንን በመሰለ ዝግጅት ራስን ማነኝ ብለ ጠይቀ ራስን በራሱ ማስተማመል እና ፖዚቲቭ መሆን ያለብን። ዝም ብለ ራስን ምጥል ከሆነ እነሱ ምናሉ በአምስት በአስር አመት ያሉትም በሁለትና በሶስት ወር ወርቅ ልትወርቅ ትችል ቦታ ላይ እና መጠንቀቅ አለብ። ያ እንደዛ ነው ምለው። ለእነሱ ግን ምስጋና በጣም ከዛላ ከማህበረሰቡ ምን አይነት ገዛ ወይም እርዳታ ማግኘት ነው የምትሻው? አዮ እንግዲህ ሞራል ብቻ የሚሰጥ አይሚል እስካሁን እዚህም ደረጃ ሊደረስ ይቻልኩ። በኢትዮጵያ ስ ሞራል ስጦሳ ነው እዚህ የደረስኩት፣ ብርታት ነው የደረስኩት። አሁንም እነሱ አይዞህ በል እስካሉ ድረስ በጣም ፈቃደኛ ነኝ። ማንኛውን ነገር ያደርጉ እና አሁን አታቆሙ የወደፊት እየቆየ ስትሄድ ፕሮግሬሲቭ አይነት ነው በሽታው።

እኔም በፖዚቲቭ እንትናይቼ ራሴ ማንካባካባለብኝ ማለት ነው። መልካም የቀድሞው ኢትዮጵያ ብሔራዊ እግር ኳስ ቡድን ግብ ጠባቂ ለማ ክብረት ስለ ቃለ መልልሱ እናመሰግናለን። ጤናህም የተሻለ እንዲሆን ምኞታችን ነው። እኔም በጣም አመሰግናለሁ። ሁላችሁም እዚያም እዚህ በዓለም ዙሪያ ያለው ኢትዮጵያ ሁሉ ምስጋና ያቀርባለው። ለሀገራችንም ሰላም ሰጥቶ ወደ ሀገራችን ተመልሰን ቤተሰቦቻችን ብቻቸው የምናይበት ጊዜ እንደሚሆን እርግጠኛ ነኝ እና ለኢትዮጵያ ሕዝብ በተለይ በኔድሜ ካየ ከጦርነት አልወጣችም ኢትዮጵያ እና ያሳዝናል። አንተ እንደዚህ ሰላም በሆነበት ሀገር የወንቅ የኖርክ ኢትዮጵያ ውስጥ እንደዚህ አይነት አሁን ስልሳ ምናምን ነኝ ግን ይታይ ጦርነት ተልዩ ሰአቅም አውቃለው ማለት ነው። ጦርነት እንግዲህ ከህጻንነት ጀምሮ ነው ኢትዮጵያ ውስጥ ይካሄድ ጀምረው እና ያ ጦርነት ሁሉ የሚቆምበት መንገድ ተፈልጎ ሰላም እንደሚሰፍን እርግጠኛ ነኝ። እግዚአብሔር ይስጣችሁ። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።